The voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። በምሽቱ ከዓለም ዜና ቀጥሎ በሚቀርቡ የመጽሔት ዝግጅቶች የኬንያ የቀድሞ ጠቅላይ ሚኒስትርና አሁን የተቃዋሚ ፓርቲ መሪ ራይላ ኦዲንጋ ልጅ ምክንያቱ ምን እንደሆነ ባልታወቀ ሁኔታ መሞቱ ተገልጧል። ያን የተመለከተ ዘገባም አለን። ሌሎች ወቅታዊ ርዕሶችም ያተከተቱበት የመጽሔት ርዕስ አለን። ከዓለም ዜና መካከል ደግሞ ሁለት የዩናይትድ ስቴትስ ዜጎች ባለፈው ሳምንት ጋምቢያ ውስጥ በተካሄደው የመፈንቅለ መንግስት ሙከራ እጃቸው አለበት ተብለው ክስ እንደተመሰረተባቸው ተሰማ የሚለው አንዱ ነው። ዝግጅታችን አጋማሽ ገደማ አርስተ ዜናውን እናነብና የሰኞ መደበኛዎቹ ስፖርት አፍሪቃ ነክርሶችና ጤና ቅንብሮች ይቀርባሉ። እንደምናመሻችሁ አድማጮቻችን፣ የዛሬ ምሽት አስተናጋጆቻችሁ ቆንጂት ታዬና እኔም አዲሱ አበበንን የዚህ ሳምንት ፕሮዲውሰራችን ቴሊ ላይምቤክ ነው። ዛሬ ዕለቱ ሰኞ ታህሳስ 27 2007 ዓ ም ነው። የዓለም ዜናውን እናስቀድማለን የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አቃቤ ሕግ በነሶሊያና ሽመልስ ላይ ያቀረበውን ክስ እንዲያሻሽል ለሁለተኛ ጊዜ ትእዛዝ ሰጥቷል። ተለዋጭ ቀጠሮም ሰጥቷል። መለስካቸው አመሀ ያጠናቀረው ዘገባ ዝርዝሩን ይዟል። የሽብር ወንጀል ለመፈጸም አቅደዋል፣ ተዘጋጅተዋል፣ አሲረዋል፣ እንዲሁም አነሳስተዋል በሚልና ሕገ መንግስታዊ የሆነ ስርዓት በሁከትና በአመፅ ለመለወጥ በመሞከር ወንጀል አቃቢ ሕግ በነሶሊያና ሽመልስ የክስ መዝገብ በዘጠኝ ጦማሪያና ጋዜጠኞች የመሠረተባቸውን ሁለት ክሶች ዝርዝር እንዲያሻሽል ዛሬም ፍርድ ቤቱ ለሁለተኛ ጊዜ ያዞታል። ቀደም ሲል የተከሳሾች ጠበቆች በደንበኞቻቸው ላይ ለተመሠረተው ክስ ዝርዝር መቃወሚያ አቅርበው የነበረ ሲሆን አቃቢ ሕግም ለመቃወሚያው መልስ ሰጥቶ ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ አቃቤ ሕግ ክሶቹን አሻሽሎ እንዲያቀርብ ትእዛዝ ሰጥቶ አቃቤ ሕግም ተሻሽሏል ያለውን ክስ ይዞ ቀርቦ ነበረ። የተከሳሽ ጠበቆች ግን በእነሱ መቃወሚያም ሆነ ፍርድ ቤቱ በሰጠው ትእዛዝ መሰረት አቃቤ ሕግ ክሱን አላሻሸለም ሲሉ ለፍርድ ቤቱ እንደገና መለከቱ። ዛሬ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛውን ወንጀል ችሎት ጉዳዩን እንደገና ተመልክቶ አቃቤ ሕግ አሁንም ያቀረበውን ክስ እንዲያሻሽል ለሁለተኛ ጊዜ አዞ ለጥር 6 ቀን 2007 ዓ.ም ሁሉም ወገን እንዲቀርቡ ተለዋጅ ቀጠሮ ሰጥተዋል። በጠበቆቹ ተቃውሞ መሠረት አቃቤ ህግ ባቀረበው አንደኛ ክስ ላይ ተከሳሾቹ በህቡ ተደራጅተዋል፣ ዕቅድ አውጥተዋል፣ ሥልጠና ወስደዋልና ገንዘብ ተቀብለዋል ከሚል በቀር በአዋጁ ከተዘረዘሩት የሽብር ተግባራት የትኛውን የሽብርተኝነት ተግባር ለመፈጸም እንዳቀዱ፣ እንደተዘጋጁ፣ እንዳሴሩ ወይንም እንዳነሳሱ አልገለጸም። አቃቤ ህግ ባለፈው ዓመት ሐምሌ ወር በሶሊያና ሽመልስ በሌለችበት በፈቃዱ ኃይሉ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋ ለመወለየስ ላይ የሽብር ወንጀል ክስ እንደ መሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሁለት የዩናይትድ ስቴትስ ዜጎች ባለፈው ሳምንት ጋምቢያ ውስጥ በተካሄደው የመፈንቅለ መንግሥት ሙከራ ተሳትፈዋል ተብለው ሊከሰሱ መሆኑ ታውቋል። የ57 ዓመት ቼርኖ እንጂ እና የ46 ዓመቱ ፓፓፋል በቁጥጥር ስር መዋላቸውን የዩናይትድ ስቴትስ የፍትህ ሚኒስቴር አስታውቀዋል። ሁለቱም በቁጥጥር ስር መዋላቸውንና ኢንጂ ቦልቲሞር፣ ሜሪላንድ፣ ፋል ደግሞ ሚኒያፖሊስ ሚኔሶታ ክፍል ፍርድ ቤቶች በዛሬው ዕለት እንደሚቀርቡ አመልክተዋል። ሁለቱ ሰዎች የዩናይትድ ስቴትስን የገለልተኝነት ሕግ በመጣስ እንዲሁም መሳሪያ በመጠቀም ወንጀል ተከሰዋል። የፍትህ ሚኒስቴሩ እንዳለው ሁለቱ ሰዎች መንግስቱን ሊገለብጡ እንደ አውሮፓ አቆጣጠር ባለፈው ታህሳስ ወር ወደ ጋምቢያ ተጉዘዋል። ከመጓዛቸው አስቀድመው ፋልና ሌሎች ግብረ አበሮቸውም ለመፈንቅለ መንግስቱ እርምጃ የሚውሉ ኦቶማቲክ መሳሪያዎች ጨምሮ የተለያዩ ጠመንጃዎችን ገዝተዋል። የአገሪቱ ፕሬዚዳንት የሀያ ጃሜሄን መገልበጡ ከተሳካ ቼርኖ ኢንዢ ጊዜያዊ መሪ እንዲሆን ታቅዶ እንደነበረ የፍትህ ሚኒስቴሩ ገልጾ ሴራው በመክሸፉ ሁለት ሰዎች ወደ ዩናይትድ ስቴትስ መመለሳቸውን አትተዋል ማዕከላዊ ማሊ ውስጥ ተጠርጣሪ የአልቃይዳ ተዋጊዎች ጥቃት አድርሰው አምስት ሰዎች መግደላቸው ተዘግበዋል ጥቃቱ ሌሊቱን የደረሰው ሞሪቴኒያ ድንበር አቅራቢያ ከዋና ከተማዋ ከባማኮ በስተሰሜን ምስራቅ 530 ኪሎ ሜትር ርቀት ላይ በምትገኝ ናምፔላ የተባለች ከተማ መሆኑን ዜናው አስታውቋል። አንድ የከተማዋ ባለስልጣን ለአሜሪካ ድምፅ የፈረንሳይኛ አገልግሎት በሰጡት ቃል በተኩስ ልውውጡ ሶስት የማሊ ወታደሮችና ሁለት አጥቂዎች ተገለዋል ብለዋል። ለዚህ ጥቃት እስካሁን ኃላፊነት የወሰደ ወገን ባይኖርም ጥርጣሬው ግን ያረፈው በአካባቢው በሚንቀሳቀሱት የአልቃይዳ ነውጠኞች ላይ ነው። የእስላማዊ ማግረብ አልቃይዳና ግብራብሮቹ ቡድኖች እንደ ኤሮፓውያን አቆጣጠር በ2012 ዓ ም ሰሜን ማሊን ተቆጣጥረው እንደነበረ ይታወሳል። በኋላ በፈረንሳዮች በተመራ ሀይል ነው የተባረሩት። ታዲያ ነውጠኞቹ አሁንም በ ጊዜው መንግስቱንና ዓለም አቀፍ ሰላም አስከባሪዎችን ኢላማ ያደረጉ ጥቃቶችን መሰንዘራቸው አልቀረም። ሳውዲ አረቢያን ከኢራቅ ጋር በሚያዋስነው ድንበር አካባቢ አጥፍቶ ጠፊ ቦምብ አፈንድቶ ሁለት የድንበር ጥበቃ አባላትንና አዛዣቸው መግደሉን የሳውዲ ባለስልጣናት ገልጠዋል ዛሬ ሰኞ ማለዳ አራር የተባለ ስፍራ ላይ አጥፍቶ ጠፊው ቦምቡ ሲያፈነዳ ሌላው ሽብርተኛ ደግሞ ተኩስ ከፍቷል ሲል የሳዑዲ የአገር ደህንነት ሚኒስቴር አስታውቋል። የድንበር ጥበቃ አባላቱ በጸፋው ተኩሰው ከአጥቂዎቹ ሁለቱን መግደላቸውን ሚኒስቴሩ አክሏል። ከተገደሉት አንዱ የአገሪቱን በአብዛኛው ከኢራቅ በሚያዋስኑት ሰሜኑ ክፍል ግዛት ከፍተኛ የድንበር ጥበቃ አዛዥ የሆኑት ጄኔራል ኡዳህ አልቤላዊ መሆናቸውን መግለጫው ጠቁሟል። ስለ ስለ ድንገቱ ምርመራ እየተካሄደ መሆኑንም ሚኒስቴሩ አመልክቷል። ለጥቃቱ ኃላፊነት የወሰደ ወገን የለም። ሆኖም ከሳውዲ አረቢያ የአገር ደህንነት ሚኒስቴር ጋር የቅርብ ግንኙነት ያላቸው የኢራቅ ጸጥታ ተንታኝ ለሮይተርስ በሰጡት ቃል አጥፍቶ ጠፊ ቦምብ ጥቃት መሆኑ የእስላማዊ መንግስት ቡድን ስራ እንደሆነ ፍንጭ ይሰጣል ብለዋል። የእስላማዊ መንግስት ቡድን መሪ አቡ በከር አል ባግዳዲ ሳዊድ ሳውዲ አረቢያ ሶሪያ ውስጥ በቡድኑ ላይ በዩናይትድ ስቴትስ መሪነት ከተካሄዱ ጥቃቶች በመሳተፏ ደጋፊዎቹ የበቀል ጥቃት እንዲያካሄዱባት ባለፈው ወር ጥሪ ማድረጉ ይታወቃል። በዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2013 ዓ ም ሚያዚያ ወር ላይ በቦስተን ማራቶን የሩጫ ውድድር ላይ በቦምብ በማፈንዳት የተጠረጠረው ዦሃር ሳርናኤቭ የፍርድ ሂደት ከህዝብ የተውጣጣ ብይን ሰጪ ሸንጎ አባላት ምርጫው በዛሬው እለት ተጀምረዋል። ቦስተን ማሳቹሴትስ በሚገኘው ፌዴራል ፍርድ ቤት ከ1200 ሰዎች ውስጥ 12 የሸንጎ አባላትና ስድስት ተለዋጭ አባላት ናቸው የሚመረጡት ተብሏል ተናግሯል። ሳርናዬቭ በፍርድ ሸንጎ አባላት መረጣው ጉባኤ አዳራሽ ከጠበቆቹ ጋር ተቀምጦ ታይቷል። በወንጀሉ ጥፋተኛ ተብሎ ከተበየነበት የሞት ቅጣት ፍርድ ነው የሚጠብቀው። ነገር ግን ወንጀሉን አልፈጸምኩም ብሎ ቃሉን ሰጥቷል። የ21 ዓመቱ ሳርናዬቭ ጥቃት ለማድረስ ማሴር እና በጅምላ ጨራሽ የጦር መሳሪያ መጠቀምን ጨምሮ ሰላሳ ክሶች ናቸው የተመሰረቱበት። በቦስተን ማራቶኑ የቦስተን ማራቶኑ ውድድር ሊጠናቀቅ ሲል በፈነዱት ሁለት በቤት ውስጥ የተሰሩ ቦምቦች ሶስት ሰዎች ተገድለው 260 መቁሰላቸው የሚታወስ ነው። የሳኔቭ የፍርድ ሂደት እንደ አውሮፓውያን አቆጣጠር ጥር 26 ቀን ሊጀምር የተቀጠረ ሲሆን ከሶስት እስከ አራት ወር ድረስ ሊፈጅ ይችላል ተብሏል። በከባድ ዝናባማ የአየር ሁኔታ ውስጥ በመብረር ላይ እንዳለ ጃቫ ባህር ላይ የወደቀው የኤር ኤዥያ አየር መንገድ አውሮፕላን የዚያን ዕለት ለመብረር የሚያስፈልገው ፈቃድ እንዳልነበረው መገለጹን ተከትሎ ኢንዶኔዥያ በርካታ የአቪዬሽን ባለስልጣናቷን ከስራ አግዳለች። ከዘጠኝ ቀናት በፊት ከኢንዶኔዥያ ወደ ሲንጋፖር በመብረር ላይ እንዳለ በጠፋው አውሮፕላን ውስጥ የነበሩትን የአደጋው ሰለባዎች ለማግኘት የፍለጋው ጥረት ቀጥሏል። አውሮፕላን ውስጥ አንድ መቶ ስልሳ ሁለት ሰዎች የነበሩ ሲሆን እስካሁን የተገኘው የሰላሳ ሰባት ሰዎች አስክሬን ብቻ መሆኑ ታውቋል። ከተለያዩ አገሮች የተውጣጣ የፍለጋ ቡድን አስክሬኖችም ባህር ውስጥ መፈለጉን ቀጥሏል። ሆኖም ባህር ውስጥ የአውሮፕላኑ ዋናው ስባሪ አለ ተብሎ የተጠረጠረበት አካባቢ ያለው ከባድ የውሃ ነውጥ ባህር ጠላቂዎች እንዳይወርዱ አሁንም ከመጠን በላይ ከባድ መሆኑን ጠቁመዋል። ዜናው አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። የምንገኘው ደግሞ በ25ና በ31 ሜትር ባንድ እንዲሁም ናይል ሳት ላይ ነው። አስተናጋጆቻችሁ ኔ ቆንጅ ይታየና አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ የኬንያ የቀድሞ ጠቅላይ ሚኒስትርና አሁን የተቃዋሚ ፓርቲ መሪ ራይላ ኦዲንጋ ልጅ ምክንያቱ ባልታወቀ ምክንያት እሁድ እለት ሞቶ ተገኝቷል። የ አርባ አንድ አመቱ ፊደል ኦዲንጋ በመኝታ ቤቱ እሁድ ማለዳ ሕይወቱ አልፎ የተገኘበትን ምክንያት ለማጣራት የሚደረገው የምርመራ ውጤት በነገው ዕለት ይፋ ይሆናል ተብሎ ተጠብቋል። እሁድ ማለዳ በኤርትራዊት ባለቤቱ ከእንቅልፉ ሲቀሰቀስ ለዘላለም እንዳሸለበ የታወቀው የኬንያ የፖለቲካ ቤተሰብ ተተኪ አሟሟት እስካሁን ዝርዝር መረጃ አልተገኘበትም ይላል ሄኖክ ሰማግዜር ያጠናቀረው ዘገባ። በኬንያ የ2000 ዓ.ም አወዛጋቢ ምርጫ ወቅት የተቃዋሚው የብርቱካን ዴሞክራሲያዊ ንቅናቄ ኦዲኤም መሪ የነበሩትና በሽግግር ጥምር መንግሥቱ ወቅት ደግሞ በጠቅላይ ሚኒስትርነት ያገለገሉት በአሁኑ ወቅት ኮርድ የተባለው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የ41 ዓመት የበኩር ልጅ ፊዴል ኦዲንጋ ትናንት ጠዋት ከእንቅልፉ ሳይነቃ ለዘላለም አሸልቧል። ቅዳሜ ለእሁድ ሌሊት ከወዳጅ ዘመዶቹ ጋር በመሸታ ቤት ሲዝናና ቆይቶ በናይሮቢ ካረን በተባለው ሰፈር በሚገኘው ቤቱ ነው በተኛበት ሞቶ የተገኘው። እሁድ ማለዳ ኤርትራዊት ባለቤቱ ሉዋም ጌታቸው በቀለ ከእንቅልፉ እንዲነቃ ልትቀሰቅሰው ብትሞክር አልነቃ ሲላት ወደ እናት አባቱ ስልክ በመደወል ገስግሰው ከሐኪም ጋር ሲደርሱ ፊዴል ኦዲንጋ ሕይወቱ ማለፉን መረዳታቸውን የኬንያ የመገናኛ ብዙሃን ዘግበዋል። የኬንያ ፖሊስ የኦዲንጋ አሟሟትን አስመልክቶ የሰጠው መግለጫ የለም። አሟሟቱ እንዴት እንደሆነ ለማወቅ የሕክምና ባለሙያዎች የአስከሬን ምርመራ በማድረግ ላይ ናቸው። በዛሬ ዕለት ይፋ ይሆናል ተብሎ የነበረው የምርመራ ውጤት ለነገ መተላለፉን ጋዜጦች ዘግበዋል። ፊዴል ኦዲንጋን ከአባቱ ራይላ ኦዲንጋ ጎን በመሆን በምርጫ ዘመቻዎች እገዛ ሲያደርግ ኬንያውያን ያውቁታል። በ200 ዓ ምት በተካሄደው ፕሬዚዳንታዊ ምርጫ ኦዲኤም ሰፊ ድጋፍ ሲያገኝ፣ በ205 ዓ ምት ደግሞ ከአሁኑ ፕሬዚዳንት ኡሁሩ ኬንያታ ጋር የምርጫ ፉክክሩ ሲጧጧፍ ፊዴል ከአባቱ አልተለየም። ራይላ ኦዲንጋ የልጃቸው ማለፍ ክፉኛ እንዳስደነገጣቸውና ምንም አይነት አስተያየት እንዳልሰጡ ጋዜጦች ዘግበዋል። የፖለቲካ ተቀናቃኛቸው ፕሬዚዳንት ኡሁሩ ኬንያታ የኦዲንጋ ቤተሰቦችን ለማጽናናት ወደ መኖሪያ ቤታቸው በመሄድ ሐዘናቸውን ገልጸዋል። ባለፈው የኬንያ ምርጫ ወቅት ከራይላ ኦዲንጋ ጋር በመሆን በምርጫ የተሳተፉት ካሎንዞ ሙስዮካ የፊደል ሞት ቤተሰቡን ብቻ ሳይሆን የኮርድ ፓርቲና አጋሮችን እንዲሁም መላው ኬንያን ያስደነገጠ ነው ብለዋል። የዚህ ወጣትና ብሩህ ተስፋ ያለው ኬንያዊ ሞት ሁላችንንም እንዳሳዘነ አውቃለሁ። ሚስተር ሙሲዮካ አክለውም ፊደል ፖለቲከኛ ባይሆንም ይሄው ሞቷል ሲሉ በአሟሟቱ ላይ አስተያየት ቢሰጡም ጉዳዩን በመመርመር ላይ የሚገኘው የኬንያ ፖሊስ የአስከሬን ምርመራ ውጤቱ እስኪታወቅ ድረስ የሰጠው መግለጫ የለም። አንዳንድ ኬንያውያን የፊደል ኦዲንጋን አሟሟት ለማወቅ አስከሬኑ ወደሚገኝበት ማዕከል በማምራት ጥያቄ ማቅረባቸውን ዘገባዎች አስታውቀዋል። የኬንያ የመገናኛ ብዙሃን እንደዘገቡት የ41 ዓመቱ ፊዴል ኦዲንጋ የመጀመሪያ ባለቤቱ ጋር ከተፋታ በኋላ ኤርትራዊቷን ሉዋም ጌታቸው በቀለን በኦርቶዶክስ ቤተ ክርስቲያን በተደረገ የጋብቻ ሥነ ሥርዓት አግብቶ ይኖር ነበር። አብረው አንድ ልጅ አፍርተዋል። የፊዴል ኦዲንጋ የቀብር ሥነ ሥርዓት የፊታችን ቅዳሜ በቤተሰቦቹ የገጠር ሰፊ መሬት ይከናወናል ተብሎ ይጠበቃል። የዕለቱን አብይ ርዕስ ነበር ያደመጥነው። መጽሔት ደግሞ ወደሚከተሉትን ሁለት ርዕሶች ይዟል። የቦኮ ሃራም አማጽያም ባጋ በተባለችው የሰሜን ምስራቅ ከተማ ባለው ወታደራዊ ሰፈር ላይ በከፈቱት ጥቃት የኃይል የበላይነት በማግኘታቸው ወታደሮቹና የከተማይቱ ነዋሪዎች ለመሸሽ ተገደዋል። ወታደራዊ ኃይል ባለፈው ቅዳሜ ስለተፈጸመው ጥቃት ያወጣው መግለጫ የለም። ምንጮች ለአሜሪካ ድምፅ ሬዲዮ በገለጹት መሰረት ግን ቦኮ ሃራም ከተማየቱን ሙሉ በሙሉ ተቆጣጥሯል። የአሜሪካ ድምፅ ራዲዮ ዘጋቢ አንሎክ ከማይዱጉሪ የላከችው ዘገባ አለ። አዳነች ፍሳዬ ታቀርባለች። በብዙ መቶዎች የሚቆጠሩ አማጽያን በመኪኖችና በሞተር ብስክሌቶች ወደ ባጋ በማምራት ፈንጂዎች ይወረውሩ ነበር፣ ሕንፃዎችን አጋይቷል። ከባድ ውጊያም ነበር ሲል አንድ ከጥቃቱ የተረፈ ሰው ለአሜሪካ ድምጽ ሬዲዮ ተናግሯል። አንድ ማይዱጉሪ ያለ የስለላ መኮንን ደግሞ ወታደሮቹ ለሰዓታት ያህል የአማጽያኑን ጥቃት ለመከላከል ሞክረዋል፣ ነገር ግን ተጨማሪ ኃይል ባለማግኘታቸው ከተማይቱን ለመቆጣጠር አልቻሉም ብሏል። አማጽያኑ የከተማይቱን መግቢያና መውጫ በመዝጋታቸው ነዋሪዎቹ ወደ ጫካ ሸሽተዋል። ግማሾቹ ደግሞ በዋና ወይም በጀልባ ለማምለጥ ሲሉ ወደ ቻድ ባህር ሄደዋል። በሂደቱም አንዳንዶቹ ባህር ውስጥ ሲሰምጡ፣ በተከፈተባቸው ተኩስ ሞተዋል ወይም ቆስለዋል። ስንቶቹ እንደሞቱና እንደቆሰሉ አይታወቅም። አንድ ያመለጠ አሳ አስጋሪ በተናገረው መሰረት አንዳንድ ወታደሮች ወታደራዊ መለያቸውን እያወለቁ የሲቪል ልብሶች ሲለምኑ እንደነበርና ጥይት ያለቀባቸው ይመስሉ እንደነበር ገልጿል። የባጋ ከተማ ተወላጅ ሴኔተር ማይና ማጂ ላዋን ስለ ጥቃቱ ሁኔታ ገልጸዋል። ቦኮ ሃራም በአካባቢው ጥቃት የከፈተው ከንጋቱ 11 ና 12 ሰዓት ላይ ነው። እስከ 3 ሰዓት በነበረው ጊዜ አበቃ። ሴኔተር ላዋን የአካባቢውና የክፍለ ሀገሩ ባለሥልጣኖች በአካባቢው ያለውን የቦኮ ሃራም አደገኛነት ለወታደራዊ ኃይሉ ተናግረው ነበር ብለዋል። አማጽያኑ የት እንዳሉ ተነግሮን ነበር፣ ወሬው ነበር። ባጋ ከተማ እንዴት እንዲህ በቀላሉ ለመያዝ እንደ ቻሉም አልገባኝም። በጣም የሚያሳዝን ነው። ስለ ጥቃቱ በኦፊሴል የተሰጠ መግለጫ የለም። የመንግሥት ባለሥልጣኖች ከዚህ ቀደም ሲናገሩ ጦርነቱ ሰፊ የሰሜን ምስራቅ ግዛትን ስለሚሸፍን ወታደሮቹ ባንዴ በሁሉም ቦታ ሊደርሱ አይችሉም ሲሉ የመንግስት ባለሥልጣኖች ተናግረው ነበር። ቦኮ ሐራም መሳሪያ ለመዝረፍ ሲል ወታደራዊ ሰፈሮችን ማጥቃት የሚያዘወትር ቢሆንም በባጋ ከተማ ላይ ጥቁር ባንዲራውን ለመትከል መቻሉ ራሱ ለተምሳሌት ያህልም ቢሆን የድል ገጽታ ይዟል። ባጋ ከተማ የምትገኘው ቻድ ባህር ላይ ነው። ባህሩ የናይጀሪያን፣ የኒጀርን፣ የካሜሩንን እና የቻድን ድንበሮች ያዳርሳል። ባጋ ላይ ያለው ወታደራዊ ሰፈር አራቱ ሀገሮች በህብረት የሚሰሩበት ዋና ጽሕፈት ቤት እንዲሆን ባለፈው ዓመት የተመሰረተው አሸባሪነትንና ሕገወጥ ዝውውርን ለመቋቋም ነበር። በወታደራዊ ሰፈር ጥቃት በተከፈተበት ወቅት ግን ጥበቃው ላይ የነበሩት ናይጀሪያውያን ወታደሮች ብቻ እንደሚመስሉ ታውቋል። የባጋ መያዝ የሀገሪቱ ወታደራዊ ኃይል ሞራልና ዝግጁነት ላይ ያለውን ስጋት በአዲስ መልክ እንዲጠናከር አድርጓል። በናይጄሪያ ሰሜን ምስራቅ ያሉት ወታደሮች አማጽያኑን ለመዋጋት የሚያስችላቸው በቂ መሳሪያና ወታደራዊ እቃ እንደሌላቸው ሲገልጹ እንደነበር ታውቋል። የአካባቢው የዜና ዘገባዎች በገለጹት መሰረት ወታደራዊ ችሎት በትንሹ ሰባ የሚሆኑ ወታደሮች በአመጽና አንዋጋም ብለዋል በሚል ክስ ሞት በይኖባቸዋል። ሌሎች ፍርድ የሚጠብቁ ወታደሮች እንዳሉም ታውቋል። በአውሮፓውያን የዘመን አቆጣጠር አዲሱ ዓመት ከገባ ዛሬ አምስተኛ ቀን ተቆጥሯል። አዲስ ዓመት አዲስ ተስፋና አዲስ ፈተናዎችንም ይዞ ነው የሚገባው። ባለፈው ዓመት ማለትም በ2014 ዩናይትድ ስቴትስ በዓለም ዙሪያ ካላጠናቀቀቻቸው ጉዳዮች ጭምር ፕሬዚደንት ባራክ ኦባማ በዋይት ሀውስ የቀሯቸው ሁለት ዓመታት ብቻ ቢሆኑም በውጭ ፖሊሲ ረገድ ሊገጥሟቸው የሚችሉ አንዳንድ ችግሮች አሉ ትላለች የአሜሪካ ድምጽ ራዲዮ ዘጋቢ አሌክስ ቪለሪል። ትዝታ በላቸው ዘገባውን ታቀርበዋለች። in Afghanistan it will be over. ከ13 ዓመታት በኋላ ለመጀመሪያ ጊዜ ወታደሮቻችን አፍጋኒስታን ውስጥ የሚያካሄዱት ውጊያ ይቆማል። በአመቱ ፍጻሜ በታህሳስ ወር ፕሬዝደንት ኦባማ ለረጅም አመታት በአፍጋኒስታን የተካሄደው የአሜሪካ ጦርነት እንዳበቃ ተናገሩ። የፔንታጎን ማለትም የአሜሪካ መከላከያ መስሪያ ቤት ባለሥልጣናት ግን በ2015 ዋዜማ ዩናይትድ ስቴትስ ለአፍጋኒስታን የምትሰጠው እርዳታ አበቃ ማለት እንዳልሆነ በበኩላቸው አስታወሱ። የፔንታጎን ቃል አቀባይ የባህር ኃይል መኮንን ጆን ከርቢ በታህሳስ ወር ፍጻሜ ላይ ጉዳዩን ትተኑ ዘውር የምንል አይሆንም፣ አይደለም። በአገሪቱ እንቆያለን። አፍጋኒስታን ውስጥ ለሚቆዩት አስር ሺህ የአሜሪካ ወታደሮች የአየር ኃይል ስልጠና እንዲሁም ጸረ አሸባሪዎች ዘመቻ፣ የታሊባን ጥቃት እየጨመረ በመሄዱም ለአፍጋኒስታን ኃይሎች ድጋፋቸው ይቀጥላል። ዩናይትድ ስቴትስ ራሱን እስላማዊ መንግስት ብሎ የሚጠራውን ቡድንም መዋጋት ትቀጥላለች። ቡድኑ ባከተመው ዓመት መገባደጃ ላይ ነው አብዛኛውን የኢራቅና የሶሪያ ግዛቶች በፍጥነት ቁጥጥሩ ስር በማዋልና የምዕራባውያንን አንገት በመቅላት ጭካኔው የዓለምን ትኩረት የሳበው። ሆኖም ዩናይትድ ስቴትስ ቡድኑ ላይ የምታካሄደው የአየር ድብደባ የሰመረ እንደሆነ የጠቆሙ የመካከለኛው ምስራቅ ተቋም ገምጋሚ ፖል ሳሊም እስላማዊ መንግስት ድል ሊመታ ይችላል ይላሉ። ኢራቅ በትዊን ኩርድሽ አርሚ አንድ እንደምገምተው በኩርድ ሰራዊትና በራሷ ባግዳድ በሚገኘው ብሔራዊ ሰራዊቷ በመታገዝ እንዲሁም በዩናይትድ ስቴትስ እርዳታ ኢራቅ በ2015 ዓ ም በአይሲስ ላይ እርምጃ ትወስዳለች። ሌላ እርምጃ የሚጠይቅ ጉዳይ ደግሞ ዩናይትድ ስቴትስና አምስት ሌሎች የዓለም አገሮች ከኢራን ጋር የሚያደርጉት የኒውክሌር መሳሪያ ድርድር ነው። እንደ ታቀደው ባለፈው ኅዳር ከስምምነት ባለመደረሱ ተደራዳሪዎች ለፊታችን ሐምሌ ወር ሌላ ቀጠሮ ይዘዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ጆን ኬሪ ከስምምነት መድረስ ቀላል አይሆንም ይላሉ። ጊዜውን ስላስተላለፈን ብቻ እነዚህ ውይይቶች እንዲሁ ቀላል አይሆኑም። በጣም ከባድ ናቸው። ከባድም ሆነው ነው የቆዩት፣ ወደፊትም ይሆናሉ። የብሩኪንግስ ኢንስቲቱት ባልደረባ ሮበርት አይንሆርን የሪፐብሊካን ፓርቲ አባላት የሚቆጣጠሩት አዲሱ የዩናይትድ ስቴትስ ምክር ቤት ደግሞ ከኢራን ጋር የሚደረገውን የኒውክሌር ድርድር ጭራሽ ሳያወሳስበው አይቀርም ይላሉ። የዩናይትድ ስቴትስ ምክር ቤት አባላት ኢራን ላይ እቀባ ለመጣል በጉጉት ይጠባበቃሉ። ያ ችግሩን የበለጠ ያገዝፈዋል። ዩናይትድ ስቴትስ ሩሲያ ላይ የጣለችው የኢኮኖሚ ቀባም ሌላ የፖለቲካ ውጥረት ምንጭ ነው። ሩሲያ የዩክሬንን ተገንጣዮች በመርዳቷ የተጣለባት እቀባ የገንዘቧ ዋጋና ኢኮኖሚዋ እንዲያሽቆለቁል አድርጓል። የዩክሬን ውዝግብ የዩናይትድ ስቴትስ ባለስልጣናት በድል ሊወጡት የሚጓጉለት ነው። የሁለቱ አገሮች ግንኙነት እንዲሻሻል ግን ከቀረቡ ሀሳቦች አንዱ ሩሲያ ወታደሮቿን ከዩክሬን በማስወጣት ከዩናይትድ ስቴትስ እቀባ እፎይታ እንድታገኝ ነው። የሰሜን ኮሪያ እና የዩናይትድ ስቴትስ ግንኙነትም ውጥረቱ እንደቀጠለ ነው። የዩናይትድ ስቴትስ መርማሪዎች ባለፈው ኅዳር ወር በሶኒ የሲኒማ ኩባንያ ላይ የሳይበር ጥቃት ያደረሰችው ሰሜን ኮሪያ እንደሆነች ደርሰንበታል አሉ። ፕሬዝደንት ኦባማም በአዲሱ ዓመት በመጀመሪያው የውጭ ፖሊሲ እርምጃቸው በሰሜን ኮሪያ ላይ አዲስ የኢኮኖሚ እቀባ አስተላለፉ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከሀያ አንድ ሁለት ሶስት ከሀያ ሶስት ደቂቃ ነው። ልክ ነኝ፣ ትክክል፣ ምንም አልተሳሳት። ፕሮግራማችን ቴሊ እየመራልን ነው። ቴሊ ዳን ብራውንን እያሰለጠነው ነው። ኢንተርን ነው፣ ተማሪ ነው። እኛ ጋር ይሠራል። ልክ ነው። ጥሩ ተማሪ ይመስላል። ማርቲን ከርቲስ ደግሞ የፕሮግራሙ ኢንጂነራችን ነው። ዛሬን የናቸ ፎቶግራፍ ሁሉ ተነስተናል እንዴ። በሚገባው ያነሳችን ነው ናንሲ፣ የፕሮግራም ኃላፊ ናት። ናንሲ ፎቶግራፍ ወስደናል። በጣም ጥሩ እንደውም የሀገር ልብስ ለብሳችሁ መነሳት ከፈለጋችሁ ሌላ ጊዜ ይመጣለሁ ብላለች። ተዘጋጅ መቼ የገናለት የለው የገናለት የለ፣ በማግስቱ እንሞክራለን። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ትንሽ ሙዚቃ ተጫውተን ወደ ሁለተኛው አጋማሽ እናልፋለን። ሙዚቃ ልጋብዝሽ እንዴ? በደስታ Commit it! እኔም ማለል አንተም አጠረጥ አሁን እንዳት ማንነቱን ዜና አንብበሽ ስትመለሽ ነገሮች አለ ጠብቃለሁ። አድማቾች ሶስት ሰዓት ተኩል ሊሆን አንድ ደቂቃ ነው የቀረው። ቆንጅት አርስ ዜና ታሰማለች። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አቃቤ ሕግ በነ ሶሊያና ሽመልስ ላይ ያቀረበውን ክስ እንዲያሻሽል ለሁለተኛ ጊዜ ትእዛዝ ሰጥቷል። ተለዋጭ ቀጠሮም አድርጓል። ሁለት የዩናይትድ ስቴትስ ዜጎች ባለፈው ሳምንት ጋምቢያ ላይ በተሞከረው መፈንቅለ መንግስት ተሳትፈዋል ተብለው ሊከሰሱ ነው። የ57 ዓመት እድሜ ያለው ቸርኖ ኢንጂ እና የ46 ዓመቱ ፓፓፋል በቁጥጥር ስር መዋላቸውን የዩናይትድ ስቴትስ የፍትህ ሚኒስቴር አስታውቋል። ሁለቱም ኢንጂ ቦልቲሞር ሜሪላንድ፣ ፋል ደግሞ ሚኒያፖሊስ ሚኒሶታ ፍርድ ቤቶች በዛሬው ዕለት ይቀርባሉ ተብሏል። ማዕከላዊ ማሊ ውስጥ ተጠርጣሪ የአልቃይዳ ተዋጊዎች ጥቃት አድርሰው አምስት ሰዎች መግደላቸው ተሰማ። ጥቃቱ ሌሊቱን የደረሰው ሞሪቴንያ ድንበር አቅራቢያ ከዋና ከተማዋ ከባማኮ በስተሰሜን አምስት መቶ ሰላሳ ኪሎ ሜትር ርቀት ላይ በምትገኝ ናምፔላ የሚሏት ከተማ መሆኑን ነው ዜናው ያስታወቀው። ሳዑዲ አረቢያን ከኢራቅ በሚያዋስነው ድንበር አካባቢ አንድ አጥፍቶ ጠፊ ቦምባ ፈንድቶ ሁለት የድንበር ጥበቃ አባላትና አዛዣቸውን መግደሉን የሀገሪቱ ባለስልጣናት አስታወቁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው አጋማሽ እናልፋለን። በነገራችን ላይ ሙዚቀኛው በኋላ ጊዜ ካለን እንደግመዋለን። ጥሩ ድምጻዊ ስለሆነ ግን፣ ስሙ አንተነህ ወርቁ ይባላል። አንተነህ ወርቁ ግሩም አርጎ ተጫውቶታል። የማንን ጥላሁን በህይወት እያለ ነብሱን የማረውና ትንሽ ተቆጥቶት ነበር። በኋላ ግን አንተነህ፣ አዎ፣ ምክንያቱም አላስፈቀደማ ሙልጭ አርጎ አንድ ሲዲ ሙሉ የጥላሁን የተጫወተው እሱ። ደግመን አሁን እንግዲህ ሌላ የለውም። እሺ አሁን በየሳምንቱ ሶሎሞን ክፍል እያዘጋጀ የሚያቀርበው የስፖርት ፕሮግራም ነው። እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ የሩጫ ስፖርት ዜና ኢትዮጵያዊቷ ማሬ ዲባባ በቅዳሜው የሺያሜን ቻይና ማራቶን በተከታታይ ለሁለተኛ ዓመት አሸነፈች፣ የራሷን ኮርሱን ሬኮርድ አሻሻለች። በእግር ኳስ የአርሰናሉ መሐል አጥቂ ወጣት ጌዲዮን ዘላለም የአሜሪካ ዜግነት ተሰጠው። ለብሔራዊ ቡድኑ ለመጫወት ሕጋዊ ሂደቱን ጀምሯል። ቀዳሚ ዜናዎች ናቸው። የሀገር ውስጥና ሌሎች አፍሪካ ነክ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ማሬ ዲባባ ቅዳሜ ዕለት ሺያሜን ቻይና ላይ በተካሄደው የማራቶን ሩጫ ውድድር የቀድሞውን የኮርሱን ሬኮርድ፣ የገዛ ሬኮርዷን ማለቴ ነው በአንድ ደቂቃ ተኩል ግድም አሻሽላለች። አዲሱ ጊዜዋ 2 ሰዓት 19 ደቂቃ ከ52 ሴኮንድ ነው። የሺያሜን ማራቶን ከተጀመረ ከ203 ዓ.ም ወዲህ የኮርሱ ሬኮርድ ሲሰበር ለሁለተኛ ጊዜ ነው። በወንዶቹም ኬንያዊው ሞስስ ሞሶፕ 20619 ገብቶ አሻሽሎታል። ባለፈው ዓመት ማሬ በአንደኝነት ስትገባ ከኮርሱ ሬኮርድ ላይ 61 ሴኮንዶች ማንሳቷና በቅርብ ተከትላት የነበረችውን አትሌት በአምስት ደቂቃ ርቀት ጥላት መግባቷ ይታወሳል። ዘንድሮም ያሸነፈችው በአስደናቂ ሁኔታ ነው። ከመጀመሪያው አንስቶ በፍጥነት ሄዳ ርቀቷን በመጠበቅ ነው ድል የተቀዳጀችው። በመጨረሻው አስር ኪሎ ሜትር ላይ ትንሽ የእግር ህመም ባይሰማኝ ኖሮማ ጊዜን በጣም ባሻሻልኩ ነበር ብላለች። የ25 ዓመቷ ወጣት ማሬ ዲባባ። መሰረት ለገሰ በሁለተኝነት በርቀት ከአምስት ደቂቃ በኋላ ገብታለች ሶስተኛ ሜሪየም ዋንጋሪ ከኬንያ። በወንዶችም ሁለተኛና ሦስተኛ የወጡት የኢትዮጵያ አራጮች ናቸው። ጥላሁን ረጋሳ 20654 ሁለተኛ፣ አብርሃ ሚላው 20809 3ኛ። ሌላም ዓለም አቀፍ የረጅም ርቀት ሩጫ ውድድር ተካሂደዋል። ባለፈው ሳምንት ባለፈው ረቡዕ ሳኦ ፓውሎ ብራዚል ላይ በተካሄደው የ15 ኪሎ ሜትር የጎዳና ሩጫ ውድድር ኢትዮጵያዊው ዳዊት አድማሱ በአንደኝነት አጠናቋል። ጊዜውም 45 ደቂቃ ከአራት ሴኮንድ ነው። ኬንያዊውን አትሌት ስታንሊ ኮችን በአንዲት ሴኮንድ ቀድሟል። በሴቶቹም የኢትዮጵያ አትሌት ናት ቀዳሚዋ። ለሁለተኛ ጊዜ ድል የተጎናጸፈችው ይመራ እያሌው ትባላለች። 50 ደቂቃ ከ43 ሴኮንድ ወስዶባታል። ሌላይቱ የኢትዮጵያ አትሌት ነጻነት ከበደ በሁለተኝነት ጨርሳለች። ፕሪስካ ጅብቱ ከኬንያ ሦስተኛ። በእግር ኳሱ ስፖርት ጌዲዮን ዘላለም ጀርመን ተወልዶ ዘጠኝ ዓመት እስኪሞላው ድረስ ወዲህ ወደ ዩናይትድ ስቴትስ አልመጣም። ከመጣ በኋላ ግን አርሰናል ቡድንን በ2013 ዓ ም ከመቀላቀሉ በፊት ለስድስት ዓመታት እዚሁ ዲሲ አካባቢ ለወጣቶች ቡድኖች ተጫውቷል። አሁን የዩናይትድ ስቴትስ ዜግነት ስለተሰጠው ከእንግዲህ በኋላ አሜሪካን ወክሎ ይጫወታል ማለት ነው። 18ኛ ዓመቱን ሊደፍን ከሶስት ሳምንታት ያነሰ ጊዜ ያለው የእንግሊዙ አርሰናል ቡድን መሃል አጥቂ ለኳስ ልዩ ዐይን አለው ይባላል። ጌዲዮን ዘላለም አሜሪካ በ2016 ለኦሊምፒክ፣ በ2018 ለዓለም ዋንጫ በምታደርጋቸው ዝግጅቶች ከፍተኛ አስተዋጽኦ ያበረክታል ተብሎ ይታመናል። ለሀገር ውስጥና የአፍሪቃ ዋንጫ ዝግጅት ዜና ደግሞ ወደ አዲስ አበባ ልውሰዳችሁ። ገዛይን ጽዮን መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ የአስረኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ቅዳሜና እሑድ ተካሂደዋል። በአዲስ አበባ ስታዲየም ከአንድ ወር በኋላ ለሚደረገው የአስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ዝግጅት በእድሳትና ጥገና ላይ በመሆኑ የፕሪምየር ሊጉ ውድድር ወደ አበበ ቢቂላ ስታዲየም ተዛውሯል። በዚሁ መሰረት በአዲስ አበባው የአበበ ቢቂላ ስታዲየም ቅዳሜ ዕለት በአለሜዳው መከላከያ በሲዳማ ቡና አንድ ለባዶ ተሸንፏል። የሲዳማ ቡናው ፍጹም ተፈሪ በአስራ ሰባተኛው ደቂቃ ነው በቀጥታ ቅጣት ምት በረኛው እንደ ቆመ ሳይነቃነቅ ኳስ ከመረብ ያገናኘው። በትናንቱ ጨዋታ ደግሞ ደደቢት መብራት ኃይልን ሁለት ለባዶ ሲረታ በረከት ይስሐቅ እና ሳሙኤል ሳኑሚ ናቸው ጎሎቹን ያስቆጠሩት። መብራት ኃይል ቀደም ሲል ተነቃቅቶ ነበር። የትናንቱ ሽንፈቱ ግን ለሁለተኛ ጊዜ ነው። ቀጥሎ የተጫወቱት ቅዱስ ጊዮርጊስ ዳሽን ቢራን በዳዋሂት ጤሳ ብቸኛ ጎል አሸንፎ ደረጃውንም አንድ እርምጃ ወደፊት አሻሽሏል። በክልል ከተሞች ደግሞ ቦዲቲ ላይ ወላይታ ዲቻና ኢትዮጵያ ቡና ያለ ግብ ባዶ ለባዶ፣ አዳማ ላይ አዳማ ከነማ ከሙገር ሲሚንቶ አንድ ለአንድ ሲለያዩ፣ አርባ ምንጭ ላይ አርባ ምንጭ ከነማ ወልዳያ ከነማን አንድ ለባዶ ሸኝቷል። ሐዋሳ ላይ ሐዋሳ ከነማ በሜዳው በኢትዮጵያ ንግድ ባንክ ሁለት ለአንድ ተሸንፏል። አስራ አራት ቡድኖችን ያሳተፈው የኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ላይ ደርሷል። የደረጃ ሰንጠረዡን ባልተራራቀ ማለትም የነጥብ ልዩነት በሌለው ላይ ይገኛሉ። ዘንድሮ ፕሪምየር ሊጉን የተቀላቀለው ሲዳማ ቡና በሀያ ነጥብ አናት ላይ መቀመጡ ሁሉንም አስደንቋል። ቅዱስ ጊዮርጊስ አንድ ጨዋታ እየቀረብ በአስራ ስምንት ነጥብ ሁለተኛ፣ መከላከያ መከላከያና ኢትዮጵያ ቡና በአስራ ስድስትና በአስራ አምስት ነጥብ ሶስተኛ ሶስተኛና አራተኛ ናቸው። ወደ አፍሪካ ዋንጫ ስናመራ በኢቦላ ወረርሽኝ ምክንያት የአስተናጋጅነቱ ሚና ከሞሮኮ ወደ ኢኳቶሪያል ጊኒ የተሸጋገረው ሰላሳኛው የአፍሪካ ዋንጫ የቀረው ጊዜ ዐሥራ አንድ ቀናት ብቻ ነው ዐሥራ ስድስቱም ተሰላፊ ቡድኖች የመጨረሻ ዝግጅታቸውን ማጠናቀቃቸውም ይነግረናል ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሁንም ወደ አዲስ አበባ በሦስት ሳምንት በሚካሄደው ውድድር እጅግ ጠንካራ ፍልሚያ እንደሚደረግ ያልተጠበቁ ቡድኖችም ታምር እንደሚያሳዩ ከወዲሁ እየተነገረላቸው ነው። ይህ በዚህ እንዳለ የአፍሪካ እግር ኳስ ፌዴሬሽን ውድድሩን የሚመሩ አርባ አራት ዋናና ረዳት ኢንተርናሽናል ዳኞች ከተለያዩ ሀገሮች መርጦ መመደቡን ቀደም ሲል አስታውቋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የማጣሪያ ዳገቱን ባያልፍም አንድ የመሀል ዳኛ ኢንተርናሽናል አልቢትር በአምላክ ተሰማ ይባላል። ካፍ ከመረጣቸው አርባ አራት ዳኞች አንዱ ሆኗል። ኢንተርናሽናል አልቢትር በአምላክ ተሰማ ዓለም አቀፍ ዳኝነት ላይሰንስ አግኝቶ ላለፉት አምስት ዓመታት ሰርቷል። የሰላሳ ሶስት አመቱ ወጣት አልቢትን ከዚህ በፊትም የምስራቅና መካከለኛው አፍሪካ ዋንጫን እስከ ፍጻሜው አጫውቷል። ሌሎችም እንደ አፍሪካ ወጣቶች አይነት ጨዋታዎችም አጫውተዋል። በአምላክ ተሰማ ከነገ ወዲያ ረቡዕ ወደ ኢኳቶሪያል ጊኒ እንደሚያምራም አጫውቶኛል። ማጫወታቸውን ጨዋታ አሁን ቀድሜ አላውቅም። ከዛ በፊት ከመጫወት በፊት የአንድ ሳምንት ስልጠና ይሰጣል። ቀደም ብለን የምትሄደው ለዚህ ነው ማለት ነው። በትክክል ው ቀደም ብዬ የሚሄደው ለዚህ ነው። እነዚህም ፈተናዎች ካለፍኩ በኋላ ከዛም በኋላ እኔ ያው ጁኒየር ዳኛ ነኝ። ጁኒየር ሌሎች ልምድ ያላቸው የአለም ዋንጫ ያጫወቱ ዳኞች አሉ። ሁለት፣ ሶስት ጊዜ አፍሪካ ዋንጫ ያጫወቱ። እኔ ለመጀመሪያ ነው የአፍሪካ ዋንጫ የተመረትኩት። ጨዋታለሁ ብዬ የማስበው አንድ ጨዋታን በብቃት ለማጫወት እነዚህ ፈተናዎችን ሰርቶ ያቀድቁት እዛ ነው። ልምዶን ለማግኘት አንድ ጨዋታ ለማጫወት ከፍተኛ ዝግጅት ያደርጃለን። ገዛ ጽዮን መስቀልና እንግዳውን አመሰግናለሁ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን አፍሪካ ነክ ርዕሶች። ኢትዮጵያ ውስጥ በመጭው ግንቦት ወር ለሚካሄደው ምርጫ ዝግጅት እንደ ተጀመረ የሚታወቅ ነው። ዲሞክራሲ በሰረጸባቸው አገሮች ምርጫ የዲሞክራሲ ወይም የመብት መገለጫ መሳሪያ እንደሆነ ዲሞክራሲ ባልሰለጸባቸው ሀገሮች ደግሞ ምርጫ የዴሞክራሲ ማምጫ ዘዴ መሆኑን አቶ ግርማ ሞገስ ባለፈው ሰኞ ባቀረብነው የመጀመሪያ ክፍል ቃለመጠይቅ ማስገንዘባቸው ይታወቃል። አቶ ግርማ በሙያቸው የኤሌክትሪክ ኢንጂነር ሲሆኑ ስለ ሰላማዊ ትግል መጽሐፍ ጽፈዋል። ስለ ምርጫ አካሄድም ብዙ ጽፈዋል። አቶ ግርማን ያነጋገረችው አዳነች ፍሳየናት ሁለተኛውንና የመጨረሻውን ክፍል ቃለመጠይቅ እነሆ። አቶ ግርማ ሞገስ በኢትዮጵያ የሚካሄደው ምርጫ ምን መልክ መያዝ እንዳለበት ሲያስገነዝቡ በመንግስትና በተቃዋሚ ፓርቲዎች በኩል መደረግ አለባቸው ያሏቸውን ነገሮች ባለፈው ሰኞ በተላለፈው አንደኛ ክፍል ዝግጅት መዘርዘራቸው ይታወሳል። በተቃዋሚዎች በኩል መደረግ አለባቸው ካሏቸው ነጥቦች መካከል በሀገሪቱ ያለውን የመሬት ዋጋ መናር፣ የሙስና ጉዳይና በሀብታምና በድሃው መካከል ያለውን የኑሮ ክፍተት በከፍተኛ ደረጃ መስፋትን በማንሳት እነሱ የተሻለ ሊሰሩ እንደሚችሉ ህዝቡን በማሳመን ድምፅ እንዲሰጣቸው ለማድረግ እንደሚችሉ የሚመክሩ ነበሩ። ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርስዎ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን ለሚለው ጥያቄ የአቶ ግርማ ሞገስ ምላሽ፣ ይህ ጥሩ ጥያቄ ነው። እንግዲህ እንደ ሰላም ትግል ተመራማሪ፣ እንደ ሰላማዊ ትግል ተማሪ በኢትዮጵያ ያሉ የሰላም ትግል ፓርቲዎች የሚያደርጓቸውን፣ የሚሰሯቸውን፣ የሚሏቸውን፣ የሚፈጽሟቸውን በቅርብ እከታተላለሁ። ከዚህ ውስጥ አብዛኛው በደንብ የሰላማዊ ትግሉንም አጥርቶ ያወቀ አይመስልም። እንደገና ይሄን ለማድረግ አቅም ሲገነባ የቆየም አይመስልም። አንዳንዱ ደግሞ እንዲያውም በምርጫ ውስጥ መግባት የለብንም እነኝህ ሁኔታዎች ካልተሟሉ ሲል እንሰማለን። አንድነት ፓርቲ ግን ካየሁት፣ በየቦታም ሲናገሩ ከምሰማው ሀንድረድ ፐርሰንት አሸንፎ ስልጣን መያዝ የሚያስችል አቅም አለው፣ ገንብቷል ማለት መቶ በመቶ ባልችልም፣ የመንግስት ስልጣን ቢሰጠው መምራት ይሳነዋል ብዬ አላምንም። መንግስት እኮ ሲመጣ ቢሮክራሲው አይፈርስም። የፖለቲካ ፓርቲ ከላይ ይቀመጣል፣ ቢሮክራሲው እንዳለ ነው የሚቀጥለው ስራውን እና ይሳናቸዋል ብዬ አላምንም። አንድነት ፓርቲ የወደፊታችን ተስፋ ያለው ይመስለኛል። የኢትዮጵያ መንግስት ነጻ ምርጫ የማካሄድ ብቃትም ሆነ ፍላጎት ስለሌለው በምርጫ መሳተፍ ዋጋ የለውም፣ እንዳውም ያለው መንግስት ህጋዊነት እንዲያገኝ ያደርጋል የሚሉ ሰዎች እንዳሉ በመጥቀስ አስተያየታቸውን እንዲሰጡ ለቀረበላቸው ጥያቄ አቶ ግርማ ዲሞክራሲ በሰረጸባቸው ሀገሮች ስለሚኖረው የምርጫ ሂደት በማብራራት ጀምረዋል። ኢትዮጵያ ውስጥ ነጻና ፍትሐዊ ምርጫ እንዲካሄድ መጠበቅ ኢትዮጵያ ዲሞክራሲ ያልሰረጸባት ሀገር መሆኗን መዘንጋት ነው ብለዋል አቶ ግርማ ሞገስ። ይህ እንግዲህ ቀደም ብሎም እንደጠቀስኩት ዲሞክራሲ በሰረጸባቸው ሀገሮች ሶስቱ የመንግስት ቅርንጫፎች አይነካኩም፣ ተከባብረው ነው የሚኖሩት። ህገ መንግስት አስጠባቂውም ህገ መንግስትን በተገቢ ለማስጠበቅ፣ ለማስከበር ይሞክራል። ጥሰት ሲኖር ጥሰት ተፈጽሟል፣ እርማት ያስፈልጋል ይላል። እንደገና አራተኛ የመንግስት ዘርፍ የሚባለው ነጻ ፕሬስም ተጠናክሮ ስራውን ይሰራል። አምስተኛ የምርጫ ቦርድ እና የምርጫ አስፈጻሚዎች ነጻ ናቸው። በዚህ አይነት ሁኔታ ውስጥ የሚደረግ ምርጫ የዲሞክራሲ መገለጫ ነው። የዲሞክራሲ መገለጫ ያልኩት ነጻና ፍትሃዊ ምርጫ ስለሚካሄድ፣ የምርጫው ሜዳ እኩል ስለሆነ ለገዥ ፓርቲም ለምሳሌ አሜሪካ ብንል ምርጫ በመጣ ጊዜ ለሪፓብሊካን ፓርቲም ለዲሞክራሲ ፓርቲም። በእንግሊዝ ሀገርም ብንሄድ ለገዢ ፓርቲ ኮንሰርቫቲቭ እና ሊብራል እና እንደገና ሌበር የሚሏቸው ፓርቲዎች አሉ። ምርጫ በመጣ ቁጥር ለሶስቱም ፓርቲዎች ሜዳው እኩል ነው። ያ እንግዲህ ዲሞክራሲ በሰረጸበት ሀገር ነው። ዲሞክራሲ ባልሰረጸበት ሀገር ያን አይነት ፍትህና ነፃነት ይሰፍናል። ያ ካልሰፈነ ሜዳው ለሁላችን አቻ አይደለም፣ በምርጫው መሳተፍ አንችልም ማለት ኢትዮጵያ ዲሞክራሲ ያልሰረጸባት ሀገር መሆኗን መዘንጋት ነው። አቶ ግርማ አያይዞውም በአሁኑ ወቅት ኢትዮጵያ ውስጥ በሚካሄደው ምርጫ ሰፊ ተሳትፎ እንዲኖር የምንፈልገው ዲሞክራሲ እንዲመጣና የወደፊት ምርጫዎች ነጻና ፍትሐዊ እንዲሆኑ ለማመቻቸት ነው ብለዋል። ምርጫን ምርጫ የምንፈልገው ዲሞክራሲን ለማምጣት እና ዲሞክራሲ ከመጣ በኋላ ምርጫዎች ነጻና ፍትሀዊ እንዲሆኑ ምርጫ የዲሞክራሲ መገለጫ የሚሆንባት ኢትዮጵያን ለማምጣት ነው ትግላችን። ስለሆነም ዛሬ የምናካሄደው ምርጫ ነጻና ፍትሀዊ ላይሆን ይችላል፣ አይሆንምም። ስለሆነም ትግላችን ምንድን ነው? ህዝቡን በማደራጀት ህዝቡን በማዘጋጀት እና ህዝቡን በማስተማር በብዛት ወጥቶ ድምፅ እንዲሰጥና በከፍተኛ ድምፅ እንዲያሸንፍ ማዘጋጀትና በመጨረሻ ድምፁን እንዲያስከብር ማድረግ ነው። ይሄን ካደረግን ወደ ድርድር ልንሄድ እንችላለን፣ ከገዢው ፓርቲ ጋር በትክክል ካሸነፈ ማለት ነው። የተቃዋሚው ድርድር ማድረግና ወደ ተሻለ ስርዓት መሸጋገር እንችላለን። የዲሞክራሲ የመጀመሪያውን ወለልን መዘርጋት እንችላለን። ከዛ እየገነባን እንሄዳለን። አሁን ግን የዲሞክራሲ ስርዓት ባልሰረጸባት ኢትዮጵያ ነጻና ፍትሐዊ ምርጫ አይደረግም፣ ካልተደረገ ትጠሎጣለን የሚሉ የምርጫ ፓርቲዎች ላም ባልዋለበት ኩበት ለቀማ ላይ ተማርተዋል ማለት ነው። በሰላማዊ ትግል ንድፈ ሐሳብ ላይ ያላቸው ግንዛቤ ግድፈት አለው ማለት ነው። በሌላ በኩል ደግሞ ተቃዋሚ ፓርቲዎች በምርጫ አንሳተፍም ቢሉ ህዝቡ ተከትሏቸው ከምርጫ ካልወጣ በስተቀር እነሱ ብቻቸውን ቀሩ ማለት ነው ይላሉ አቶ ግርማ ሞገስ። በሌላ በኩል ደግሞ ብናይ ከዚሁ ጋር ተያይዞ ከምርጫ ቢወጡ እነ ፓርቲዎች፣ ህዝቡ አዎ እናንተ ፓርቲዎች፣ ተቃዋሚ ፓርቲዎች የምትሉት ነገር ትክክል ነው ብሎ ተከትሏቸው ከምርጫ ካልወጣ ብቻቸውን ቀሩ ማለት ነው። ህዝቡ በምርጫ ከተሳተፈ ምርጫው ህጋዊ ነው፣ አሸናፊ ፓርቲም ህጋዊ ነው። አለጠ አራለጥ ያን ያል ግጥ ነው እና ለገዢ ፓርቲ በዚህ አይነት ሁኔታ እንደዚህ አይነት ከንካላ ምክንያት እያቀረብን ከምርጫ የምንወጣ ከሆነ ብዙ ሳይደክም፣ ብዙ ከፍና ዝቅ ሳይል አሸናፊነቱን አረጋግጦ አምስት ዓመት በነጻ እንዲያገኝ እናደርጋለን። እሱም ቢሆን ጥለን ብንወጣለት ይፈልጋል። ጥለን ከወጣንለት እደሱ ናቸው የወጡት ነው የሚለው ለአለም ለኢንተርናሽናል ኮሚኒቲው ኢንተርናሽናል ኮሚኒቲ ወዲያ ውቅና ይሰጠዋል። የሚያገኘውንም ግዛፍና ድጎማዎች ይቀጥላሉ። ስለሆነም ይላሉ አቶ ግርማ ሞገስ፣ በመጨረሻ ስለሆነም ተቃዋሚ ፓርቲዎች በምርጫ እየተሳተፉ ነጻና ፍትሐዊ ምርጫ ለማምጣት እንደ መታገል ፋንታ በምርጫው አንሳተፍም የሚሉ ከሆነ ኢህአዴግ ባቄላ አለቀ ቢሉ ቀለለ ነው የሚለው ሲሉ አቶ ግርማ ሞገስ አስገንዝበዋል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የሰኞ ሌላው መደበኛ ቅንብር ጤና ነው። እሱም የዛሬ ምሽት መጨረሻው ፕሮግራም ነው። በአሜሪካ ድምፅ ራዲዮ የሚቀርበው የቴሌቪዥን ፕሮግራም ስትሬት ቶክ አፍሪካ የተባለው በምዕራብ አፍሪቃ ብዙ ጉዳት እያደረሰ ባለው የኢቦላ ወረርሽኝ ላይ በቅርቡ የውይይት መድረክ አሰናድቶ ነበር። ሰሎሞን አባተ ይህን ውይይት ተከታትሎ ካዘጋጃቸው ዘገባዎች አንዱን ይዞ ቀርቧል። በውይይቱ ላይ በዩናይትድ ስቴትስ የሴራሊዮን አምባሳደር ቦካሪ ስቲቨንስ በዓለም ባንክ የቀድሞ ከፍተኛ የጤና ባለሙያ የነበሩትና የኢቦላ ኤክስፐርት እንዲሁም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በተካሄደ ጥናት ኢቦላ ቫይረስን ለመጀመሪያ ጊዜ ያገኘው ቡድን አባል ዶክተር ማሎንጋ ሚያቱ ዲላ ተገኝተው ማብራሪያዎችን ሰጥተዋል። ውይይቱ በቪኦኤ አዳራሽ ውስጥ ተሳታፊዎቹ በቀጥታ በተገኙበት የተካሄደና በተመሳሳይ ጊዜም በማኅበራዊ መገናኛዎችን በቀጥታ ሲተላለፍ ታዳሚዎችንም በትዊተርና በፌስቡክ ያሳትፍ የነበረ ነው። ከተናጋሪዎቹ መካከል የቤተሰብ ጤና ሐኪም የሆኑት ላይቤሪያ ውስጥ ለኢቦላ ህሙማን እርዳታ እያደረጉ ሳሉ በኢቦላ ተይዘው በዩናይትድ ስቴትሷ ኦማሃ ግዛት የኔብራስካ ሆስፒታል ሕክምናና እንክብካቤ ተከታትለው የዳኑት ዶክተር ሪክ ሳክራ እንዲሁም እዚያው ላይቤሪያ ውስጥ በኢቦላ ተይዞ ወደ አሜሪካ ከተመለሰ በኋላ ኔብራስካ ሆስፒታል ተመሳሳይ ቦታ ታክሞ የዳነው የኤንቢሲ ዜና አውታር ፎቶ ጋዜጠኛ አሾካ ሙክፖ ተገኝተዋል። ውይይቱን የመራው የስትሬት ቶክ አፍሪካ አዘጋጅና አስተናጋጅ ሻካ ሳሊ እንግዶቹ ለምን እንደተገኙ በመግቢያው ላይ ተናግሯል። ምክንያቱም ኢቦላን ለመዋጋት እውቀትና መረጃ እጅግ ብቁ መሳሪያ መሆናቸውን ስለሚያምኑ ነው። ኢቦላ እውቀት ሕይወት ነው፣ ተብሎ ለተሰየመው ለዚህ የቪኦኤ የውይይት መድረክ ለተሳታፊዎቹ ሁሉ ግብዣ ያስተላለፉት የቪኦኤው ዳይሬክተር ጣቢያቸው ኢቦላን በመዋጋቱ ትግል ውስጥ ያለውን ቦታ ባለፈው ዝግጅታችን አብራርተዋል። ለማስታወስ ያህል ጊኒ ውስጥ የኢቦላ ወረርሽኝ መከሰቱ ከታወቀበት ካለፈው መጋቢት አጋማሽ አንስቶ ባለው ጊዜ ቪኦኤ እየዘገበ ይገኛል። አስፈላጊ ሆነው እስከተገኘ ድረስም ሌሎች ዋና ዋና የሚባሉ መገናኛ ብዙሃን ትኩረታቸውን ወደ ሌሎች ርዕሰ ጉዳዮች ቢያዞሩ እንኳ እኛ መዘገባችንን እንቀጥላለን። በሌላ በኩል ደግሞ የሴራሊዮኑ አምባሳደር ቦካሪ ስቲቨንስ የሀገራቸው ሁኔታ አሳዛኝ መሆኑን ጠቁመው በጸረ ኢቦላ ትግል ውስጥ ከገጠሟቸው ፈተናዎች መካከል የቆዩ ልማዶችና ማኅበራዊ ግንኙነቶች ዋነኞቹ መሆናቸውን ተናግረዋል። የሰው ንቃትና ተሳትፎ እንደየጊዜውና አካባቢው ሁኔታ የተለያየ መሆኑን፣ በአንዳንድ አካባቢዎች ያሉ ማኅበረሰቦች የየራሳቸውን የየአካባቢ ሕግጋት ማውጣታቸውን፣ ለእነዚያ የየራሳቸው ደንቦችም አንዳንዶቹ ሲገዙ፣ ሌሎች ደግሞ ማክበር እየተሳናቸው የወረርሽኙ መዛመት እንዲህ ብርቱ ሊሆን መቻሉን ገልጸዋል። ኢቦላን ለማሸነፍ ራሳችንን ከቆዩ ልማዳዊ የአኗኗር ሁኔታዎችና የግንኙነቶች ዘይቤዎች ማላቀቅ አለብን ለመሆኑ የዘንድሮውን ኢቦላ ከቀደሙት የሚለየው ምንድን ነው የኢቦላን ቫይረስ የዛሬ አርባ ዓመት አካባቢ ያገኙት አፍሪካዊው ምሁር ዶክተር ማሎንጋ ማዲያቱላ እንዳሉት የአሁኑ የምዕራብ አፍሪካ ወረርሽኝ በቆየበት ጊዜና ባደረሰው አካባቢ ስፋት ልዩ ነው አፍሪካ የአሁኑን ጨምሮ አሉ ዶክተር ማሎንጋ ሃያ ስድስት የኢቦላ ወረርሽኞች ተከስተውባታል። የሻካ ጥያቄ ተከተለ። እና አፍሪካ ካለፉት 25 ወረርሽኞች የቀሰመችው ትምህርት የለም ነው የሚሉኝ ወይስ የቫይረሱ አይነት አዲስ ወይም የተለየ ሆኖ ነው? ኢንሰርት ዶክተር ማሎንጋ አዲስ ዝርያ አይደለም። ኢቦላ በ1976 ዓመተ ምህረት እንደ አውሮፓውያን አቆጣጠር በሰሜናዊው የኮንጎ አካባቢ ካገኘንበት ጊዜ አንድ አይነት ቫይረስ ነው ማለት ይቻላል። ዶክተር ማሎንጋ ይህንን ሲሉ የተነሱት የሚያሳዝነው ብለው ነበር። አፍሪካና ኢቦላ ላለፉት አርባ ዓመታት ይተዋወቃሉ። ኢቦላ በተነሳ ቁጥር ግን አፍሪካ እየሞተች እየታመሰች፣ እስከ ወረርሽኙ ፍጻሜ ትቆያለች፣ በራሱ እስኪቆም። ክትባትም መድኃኒትም ላለፉት አርባ ድፍን ዓመታት አልተሰራማ። ከውይይቱ ተሳታፊዎች መካከል ከሴራሊዮን በቅርቡ አሜሪካ የገቡት ነበሩ። ኤቭሊን ሎዊስ እባላለሁ። ከሴራሊዮን ነው የመጣሁት። ወደ አሜሪካ የመጣሁት የዛሬ ሦስት ሳምንታት ግድም ነው እና ተነጥዬ ከቆየ በኋላ የጤና ማረጋገጫዬን አሁን አግኝቻለሁ። የምስክር ወረቀቱን ይዣለሁ፣ ካስፈለገ ማሳየት እችላለሁ። ሉዊስ ከሁላችሁም እየሰማሁ ነው ብለው የተነሱበት ጉዳይ መዘግየት፣ እጅግ ፈጣን በሆነ ሁኔታ መንቀሳቀስ አለብን የሚሉ ቃላትና መልእክቶችን ነው ብለው ነበር። ይህም ማለት የሚዘገዩ ሰዎች አሉ ማለት ነው። ጥሪ ለሕክምና ጣቢያ ደርሶ ባለሙያዎች ፈጥነው አልተንቀሳቀሱም። ሕሙማኑ ለኢቦላ መጋለጣቸው ከታወቀ በኋላም ካሉበት ወደ ጤና ማዕከላት ለማንቀሳቀስ የሚወስደው ጊዜ የተራዘመ ነው። ለመሆኑ የመገናኛ ቴክኖሎጂ ይህንን ችግር ለማቃለል የሚያግዝበት አካባቢ ይኖር ይሆን? ሌሎች ሁለት ብርቱ ጉዳዮች አሉ ብለው ኤቭሊን ሉዊስ ያነሷቸውም አሉ። እኔ የአነስተኛ ንግድ ሰው ነኝ። በኢቦላ ምክንያት ሴራ ሊዮን ውስጥ የአንድ ሚሊዮን ዶላር ቢዝነስ ተቋርጦብኛል። በእነዚህ ሀገሮች ውስጥ በምጣኔ ሀብቱ ላይ ብርቱ ጫና እያሳደረ ነው። በሽታና ድህነት ጥብቅ ወዳጆች ናቸው። ኢቦላ እንዳበቃ እኮ አሳዛኝ ወደ ሆነ የምጣኔ ሀብት ውድቀት ልንገባ እንችላለን። እነዚህን ሁኔታዎች ግምት ውስጥ ያስገባ ሥራ ዛሬ እየተሠራ ነው። ኤቭሊን ካነሷቸው ጉዳዮች መካከል ሕፃናትና ትምህርት ይገኛሉ። በኢቦላ ምክንያት በሦስቱም ሀገሮች ውስጥ ብዙ ሕፃናት ከትምህርት ቤት ውጭ መሆናቸውን ጠቁመው ሕፃናቱ ወደ ትምህርት ገበታቸው የሚመለሱበት ሁኔታም እየታሰበበት በፈጣን ሁኔታም እየተሠራ እንደሆነ ጠይቀዋል። በሀገራቸውና በዓለም አቀፍ ደረጃ እየተሰጡ ያሉ ምላሾችን ያነሱት አምባሳደር ቦካሪ ስቲቨንስ የአፍሪካ ሕብረትም በጎ ፈቃደኞችን እየመለመለ ለመላክ እየሰራ እንደነበረ ገልጸዋል። የራሳቸውን ሀገር የሴራሊዮንን ችግር ያነሱት አምባሳደር ስቲቨንስ ሴራሊዮናውያን ሐኪሞችን ከአሜሪካ ለመቅጠር መንግስታቸው እየጣረ እንደነበረ ተናግረዋል። ዶክተር ስ ሴራሊዮን ውስጥ ካሉን ሐኪሞች እጅግ የበዛ ቁጥር ያላቸው ሴራሊዮናውያን አሜሪካ ውስጥ አሉ። ወደ ነርሶችና ሌሎች ባለሙያዎች የዘለቃችሁ እንደሆነ ደግሞ ያ ቁጥር እጥፍ ወይም ሦስት እጥፍ ይሆናል። ግብረ ኃይል አቋቁመን እያገኘናቸው፣ እያነጋገርናቸው ነው። አንዳንዶቹ እንዲያውም መሄድ ጀምረዋል። የመርዳት ፍላጎት ቢኖራቸውም ሰባት ሐኪሞች በኢቦላ ሞቱ ማለትን ሲሰሙ ያስፈራቸዋል። በሌላ በኩል ደግሞ አፍሪካውያን ከበርቴዎች ስምንት ሚሊዮን ዶላር አዋጥተው ለተጎጂዎቹ ሀገሮች በአፍሪካ ልማት ባንክ በኩል እንዲደርስ መላካቸውም ተነግሯል። የአፍሪካ ሕብረትም ከተለያዩ ሀገሮች ያገኛቸውን በጎ ፈቃደኛ ሐኪሞች በሦስቱ ሀገሮች ውስጥ አሰማርቷል። ሰለሞኑን እናመሰግናለን። አድማጮች በሚቀጥለው ሰኞ ደግሞ ሌላ የጤና ርዕስ ወይም ዝግጅት ይዘው ይቀርባል። ቀደም ሲል ማሰማት ነበረብን እየተዘጋጀ ስለሆነ ነው ያቆየነው። ያም የአድማጮች አስተያየት ነው። በ202203 ዘጠና ዘጠኝ ላርምልህ 202 ሁለት የውስጥ መስመር 14 ተሰጥተዋል። እንዴት ናችሁ ቪዮዎች ደናችሁ ውጤት ደጉ ይባላል ስሜ እንኳን ለፈረንጆቹና ለኛ ልደት አደረሳችሁ እላለሁ መጀመሪያ በመቀጠል አስተያየትም አለኝ አስተያየት ልሰጥ ነው አስተያየቴም ዶክተር መራራ ለምን ጡረታ አይወጡም መተካካትንም ለምን አያሟሉም ሙሉ ሰዓታቸውን ተጠቅመው ፖለቲካ ስራቸውን ለምን አይሰሩም ባሉት ላይ አስተያየት ልስጥ በእኔ አመለካከት እንደ ዶክተር መራራ አይነት ልምድ ያለው እድሜ ብዙ የጠገቡ ብዙ መንግስታትን ያሳለፉ ሰው ዩኒቨርሲቲ ውስጥ ቢያስተምሩ ብዙ ሰዎችን ያፈራል። የሚያስተምሩት ምን አይነት ፖለቲካ ነው? ትክክለኛ ፖለቲካ ነው የሆነው ነገር ነው አይደለም? እሱን ለሳቸው መተው ነው። ግን ልምድ ያለው ሰው በመንግስት ቤትም፣ በፖለቲካም በትምህርት ቤትም ስኖር ትልቅ ጥቅም ነው ብዬ አምናለሁ የማጠናውም ፖለቲካ ነውና እናንተም ደግሞ ለፖለቲካ ትምህርቴ ብዙ ነገሮችን በመስጠት ስለምታደርጉልኝ አመሰግናለሁ። በአካልም ላመሰግናቸው እያቀድኩ ነው። ሁለተኛ አስተያየት አንድ አስተያየት ሰምቼ ነበር። ካርድ ላይ የኢትዮጵያ ባንዲራ አለ፣ የአሜሪካው አለ ብሎ አንድ የህግ ተማሪ ብሏል። አው እኔ ብዙ የኢትዮጵያ የአሜሪካ ባንዲራ ያለበት ቲሸርቶች አሉ። የሚሸጡ ቲሸርቶች ልብሶች የአሜሪካ ባንዲራ አኖሮበት የሚሸጡ አሉ ካርድ ላይ ሆን ይችላል። አመሰግናለሁ። ደህና ሁኑልኝ። ሰላም ቪኦኤ እንደምን አላችሁ? አሁን በአሁኑ ሰዓት ላይ ስለ ምርጫ ቦርድ አሰራር አንድ ባለስልጣን ተመራጭ ነው ባ ሲናገር በመሰረቱ ኢትዮጵያ ውስጥ ፍትሃዊ ህገ መንግስታዊ የጠበቀ የምርጫ ቦርድ የለም የምርጫ ቦርድ በኢትዮጵያ ውስጥ ያለው የገዢውን መንግስት የሚረዱ ለርስ የሚተባበሩ፣ እንዲሁም እኔም እዛ በዛ ውስጥ ሰርቻለሁ በምርጫ ቦርድ የገዥው መንግስት እንዲያሸንፍ አድርጉ እየተባለን ማስፈራሪያ የሚነገረን ጊዜ ስላለ ስለ ኢትዮጵያ የምርጫ ቦርድ ከማንኛውም ፖለቲካ ድርጅት ገለልተኛ ነው ማለት ይሄ ተቀባይነት የሌለው ነው። እና አመሰግናለሁ ታደላይ ከተማ። ሌሎቻችሁም አስተያየቶቻችሁን ላኩልን በመመሪያው መሰረት ሳታስረዝሙ ነው። ታዲያ ስልክ ቁጥሩን ልፈትን አሁን ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ቢሮ ስንገባ ቁጭ አርጌ የማጠቃለያ ዜና እንድታነብን ልማንቺ ቦታውን ለቃለ። እሺ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አቃቤ ህግ በነ ሶሊያና ሽመልስ ላይ ያቀረበውን ክስ እንዲያሻሽል ለሁለተኛ ጊዜ ትእዛዝ ሰጥቷል። ተለዋጭ ቀጠሮም ሰጥቷል። ሁለት የዩናይትድ ስቴትስ ዜጎች ባለፈው ሳምንት ጋምቢያ ውስጥ በተደረገ የመፈንቅለ መንግስት ሙከራ ተሳትፈዋል ተብለው መከሰሳቸው ታወቀ። የ57 ዓመት ዕድሜ ያላቸው ቼርኖ ኢንዢ የሚባሉና የ46 ዓመቱ ፓፓ ፋል በቁጥጥር ስር መዋላቸውን የዩናይትድ ስቴትስ የፍትህ ሚኒስቴር አስታውቋል። ማዕከላዊ ማሊ ውስጥ ተጠርጣሪ የአልቃይዳ ተዋጊዎች ጥቃት አድርሰው አምስት ሰዎች መግደላቸው ተዘገበ። ጥቃቱ ሌሊቱን የደረሰው ከሞሪታንያ በሚያዋስን ድንበር አቅራቢያ ከዋና ከተማዋ ከባማኮ በስተሰሜን አምስት መቶ ሰላሳ ኪሎ ሜትር ርቀት ላይ በምትገኝ ከተማ ነው ተብሏል። ሳውዲ አረቢያን ከኢራቅ ጋር በሚያዋስነው ድንበር አካባቢ አንድ አጥፍቶ ጠፊ ቦምብ አፈንድቶ ሁለት የድንበር ጥበቃ አባላትንና አዛዣቸውን መግደሉን የሳውዲ ባለስልጣናት ተናገሩ። ከተገደሉት አንዱ ሀገሪቱን በአብዛኛው ከኢራቅ በሚያዋስናት በሰሜኑ ክፍል ከፍተኛ የድንበር ጥበቃ አዛዥ የሆኑት ጄኔራል ኡዳህ አልቤላዊ የተባሉ መሆናቸውን መግለጫው ጠቁሟል። ስለ ድንገቱ ምርምራ እየተደረገ መሆኑ ተገልጿል። ለጥቃቱ ኃላፊነት የወሰደ ወገን የለም። የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ በአማርኛው ፕሮግራም ከምሽቱ ሶስት እስከ አራት ሰዓት በ25 እና በ31 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ሰኞ ዝግጅቱን እዚህ ላይ ያበቃ ነገ ከምሽቱ አንድ እስከ አንድ ተኩል በልዩ ፕሮግራማችን እንደገና እንዲህ እንዳሁኑ በመደበኛው ከሶስት እስከ አራት በምናቀርባቸው ፕሮግራሞች እንገናኛለን ለአሁኑ ከፕሮዲውሰራችን ከቴሌ ላይንባክ ና ከቴክኒክ መሀንዲሱ ከአልሳንቶስ ጋር ያስተናገድናችሁ ቆንጅ ይታይና አዲሱ አበበ በዚሁ እንሰናበታለን ቀጥሎ የትግርኛ ቋንቋ ፕሮግራም ይቀርባል በእኛ በኩል ሰላም